ልሳነ ከለባቲከ ላይለ ጸላይቱ ላይለ ጸላይቱ አስተራየ ፍናዊከ አስተራየ ፍናዊከ አስተራየ ፍናዊከ እግዚኦ ፍናዊ ሆ ላምላክነ ፍናዊ ሆ ላምላክነ ፍናዊ ሆ ላምላክነ ፍናዊ ሆ ላምላክነ ለንጉስ ለንጉስ ዘወስተ